በቀድሞው የኢትዮጵያ ጠቅላይ ሚኒስትር የነበሩት ፍቅረ ሥላሴ ወግደረስ ታሳስ 3 2013 ከዚህ ዓለም በሞት ተለይተዋል። ቀደም ሲል እኛና አብዮቱ በሚል ርዕስ ስለ 1966ቱ ሕዝባዊ አብዮት ሂደትና ክስመት ከደርግ እስከ ኢሰፓ የነበሩትን ትግል ስኬትና ውድቀት አስመልክተው በጻፉት መጽሐፋቸው ዙሪያ በጃንዋሪ 2014 ተናግረን ነበር። ሕልፈተ ሕይወታቸውን አስባብ በማድረግ ቃለ ምልልሳችንን ደግመን አቅርበነዋል። እነሆን። የቀድሞው የኢትዮጵያ ሕዝባዊ ዴሞክራሲያዊ ሪፐብሊክ ሂድሪ ጠቅላይ ሚኒስትር ፍቅረ ስላሴ ወግ ደረስ በቅርቡ እኛና አብዮቱ በሚል ርዕስ 450 ገጾችን የያዘ መጽሐፍ ለተደራሲያን ለንባብ አብቅተዋል። ከመጽሐፎ ተደራሲያኑ የሚያገኙት ፋይዳ ምን ይሆናል ይላሉ? ምንድነው የመጽሐፉ ዓላማ? እንደጻፍኩት እዛው መጽሐፉ ላይ መግቢያው ላይ አጠር አድርጌ ይገልጻዋል፣ ለምን እንደሆነ። ዋናው ነገር እኛ በኢትዮጵያ ውስጥ መሰረታዊ የፖለቲካ ለውጥ፣ የስርዓት ለውጥ ያካሄደ አንድ አካል የእሱ አባል ሆነን ሰርተናል እዛው እና ብዙ ነገሮች ተሰርተዋል፣ ብዙ ነገሮች ተከናውነዋል። ያ የተደረጉ ነገሮች፣ የተሰሩ ነገሮች የአሁኑ ትውልድ እና ደግሞ ወደፊት የሚመጡ ትውልዶች በቀጥታ እዛ ተሳትፎ ካደረገው ሰው አንደበት የሚሰሙት ነገር መኖሩ በጣም ጠቃሚ መሆኑን ስለማምበት በዚህ የተነሳ ነው። ይህ መጽሐፍ ለማዘጋጀት የሞከርኩት። እና ዋናው ነገር የታሪክ ጉዳይ ነው። የኢትዮጵያ ታሪክ አካል የሆነውን ትልቅ አካል በሚገባ የሚቀጥሉት ትውልዶች እንዲያውቁት እና እንዲረዱት ይስገባል። አስፈላጊ ነው። የኢትዮጵያ ታሪክ ትንሽ መልኩን እየቀየረ ስለሚነገረው ነገር በተዛባ ሁናቴ የሚገለጽበት ሁናቴ ስላለ ይህን ነገር ለማስተካከልና ትንሽ ለማሻሻል ይረዳል በሚል ሀሳብ ስላለኝ ነው። ሁለተኛ ደርግ ብዙ ተቃዋሚዎች እንዳሉት ሁሉ ብዙ የደርግን ሁናቴ በመጥፎ መልክ ለማቅረብ ጥረት ተደርጓል። በየአቅጣጫው በብዙ ቦታ በመጽሐፍ መልክም በመጽሔትም በጋዜጣም በየመድረኩ ሁሉ ብዙ ነው ተነግሯል። ምክንያት አለው። እነማን እንደሚናገሩ፣ ለማን እንደሚጽፉ፣ ለምን እንደሚጽፉ በቀላሉ መገመት ይቻላል። የሆነ ሆኖ ይሄ ራሱ ታሪክ እያዛባ እያዛባ እያዛባ ወይነር ነገር ነው እና እሱም በአንድ ምንጭ ተወስዶ ይሄንን ደግሞ እንደ ሌላ ምንጭ አድርጎ ሁለቱን አወዳድሮ አንባቢ በሚገባ ግንዛቤ እንዲወስድ ይረዳዋል በሚል ለእሱ አንድ ነገር ለማስቀመጥ ነው። በኢትዮጵያ አየር ኃይል ተወክለው ነው የጊዜያዊ ወታደራዊ አስተዳደር ደርግ አባል የነበሩት። እንደምን የኢትዮጵያ አየር ኃይል ተወካይ በመሆን ለደርግ አባልነት እንደ በቁ ሊገልጡልን ይችላሉ? እኔ በቀጥታ የአየር ኃይል ተወካይ አይደለሁም። በመሰረቱ እንግዲህ የአየር ኃይል አባል ነው የአየር ኃይል ተወካይ የሚሆነው። በሰሜን ጦር ለተወከለ የሰሜን ጦር ንዑስ ደርግ ይባላል። በምን ጦር ማለት ኤርትራ ያለው ጦር ማለት። ደርግ ሲቋቋም እኔ የነበርኩት አስመራ ነበርኩኝ። አስመራ የአየር ኃይል ቅርንጫፍ ወይም የአየር ኃይል መስሪያ ቤት ወይንም የአየር ኃይል ቤዝ ውስጥ ነበርኩኝ ምስራው እዚህ አዲስ አበባ ደርግ ሲቋቋም የደርግ ኑስ ደርጉ እንዲቋቋም የመሀል የተቋቋሙት የደርግ አባሎች አስመራ ድረስ መጥተው ገለጻ አደረጉልን እና ኤርትራ ውስጥ ያለ የሰሜን ጦር በየጦር ክፍሉ ተውጣቶ ንዑስ ደርግ እንዲያቋቁም መመሪያ ተሰጠ ያ መመሪያ በተሰጠው መሰረት አየር ኃይል ራሱን ተወካይ እንዲመርጥ ሲደረግ እኔ ተመረጥኩኝ እና ሌላ ደግሞ አንድ ሰው ተመረጠ ሁለታችን አስመራው የተቋቋመው የሰሜን ጦር ንዑስ ደርግ አባሎች ሆነን የሰሜን ጦር ንዑስ ደርግ አባሎች ደግሞ ለዋናው ደርግ አዲስ አበባ ለተቋቋመው ተወካይ እንዲልኩ ምረጡ ተብሎ ሲመረጥ Kattamerretin o ar sırf አንዱ እኔ ሆንኩ እና አዲስ አበባ መተን አመለከቱም አዲስ አበባ የዋናው ደርግ አባል ሆንኩ ማለት ነው። እንደዚህ ነው እንግዲህ ይል ያመጣት በመጽሐፈ ውስጥ በንዑስ ርዕስ ያነሱት አንዱ የአቤቱ አበይት ሁነት ህዳር 14 ቀን 1967 ዓ ም በስልሳዎቹ ላይ የተላለፈው አሳዛኝ ውሳኔ የሚለው ነው። ውሳኔያችን ላስከተለው ውጤትም የጋራ ተጠያቂነት እንዳለብን ግልጽ ነውም ብለዋል። የውሳኔው አሳዛኝ ገጽታ ምን ይመስላል? እንደምንስ ነው? ና አሳዛኝ ሁኔታ ለማስወገድ ሳትችሉ የቀራችሁት? ወይ እንግዲህ ይህን አስመልክቶ ብዙ ቦታ ጥያቄ የሚነሳው እና ደግሞ የምንጠየቅበትም የምንወቀስበትም ጉዳይ ስለሆነ በተቻለ መጠን ዘርዘር አድርጌ መጽሐፉ ላይ አስቀምጫዋለሁ። መጽሐፉ ላይ እንዴት እንደተጀመረ፣ እንዴት እንደተነሳ፣ እንዴት እዛ ውሳኔ ላይ እንደደረሰ መርዘር አድርጎ ለማስቀመጥ ሞከባል። በመሰረቱ የደርግ አባሎችም ሆኑም ሌሎችም እዛ ስብሰባው ስንገባ ለእንደዚህ አይነት አጀንዳ ተይዞ አልገባንም እና ይሄ በግልጽ አስቀምጫለሁ። ይሄዱ የአካሄዱ ሁናቴው ነው እየመራ እየመራ እየመራ እየመራ እየመራ ወስዶ አሳዛኙ ውሳኔ ላይ ይደረስ ነው። አንዱ ደረጃ ላይ ሲደረስ ህዝብን ለመቆም የማይቻልበት ደረጃ ላይ ነው የተደረሱ። ይሄ እንዴት እንደሌለን አካሄዱን በዝርዝር ብዙ መጽሐፉ ላይ ጠገመ ተቀምቷል። አሁን በዚህ በአጭር ጊዜ ንግግራችን ይህንን ዝገና ለመድገም ትንሻ ያስቸግራል። ይሁን ሆኖ የደርግ ፕሮግራም በአጀንዳ የተያዘ ጉዳይ እንዳልሆነ ገልጨዋለሁ እና አሁንም እንደገና ያንን አረጋግጣለሁ። ውሳኔው በጠቅላላው ጥሩ ያልሆነ ውሳኔ የተወሰናቸው ውሳኔዎች ውስጥ ዋናው እሱ ነው እና በዚህ እያንዳንዳችን አሁንም ኃላፊነት የሚወስደው ጉዳይ መሆኑን በመጽሐቱ ላይ ተገሽሏሉ ታሪኩ ነው። ከዚሁ ጋር በተያያዘ ከስልሳዎች ውስጥ አንዱ የሆኑት ጀኔራል አማን አንዶም ናቸው። ለስልሳዎቹ መገደል ሰበብም መሆናቸውን ጠቅሰዋል። ጀኔራል አማን አንዶም በኤርትራ ጉዳይ ላይ የሚተሳሰበ ሚና እንዳላቸው አሁንም ድረስ ይጠረጠራል። እርስዎ ጀኔራል አማን አንዶምን እንደምን ይገልጿቸዋል? ጀኔራል አማን እንግዲህ እሳቸው በፊተኛው ስራቸው ነው እና እዛ ስንመጣ ስልጣንም አልነበራቸውም። የፓርላማ ውስጥ የነበሩ ሰው ነበሩ። በለያየ የጦር አመራር ኡጋዴን ባሳዩት አመራር ብቃት እና ባገኙት ውጤት ከፍተኛ አክብሮት ና አድናቆት ነበራቸው። እኛም በዛን ጊዜ አንድ መሪ በምንፈልግበት ጊዜ እሳቸውን ነው ያገኘነው። ብዙዎች የእኛ የደርግ አባላት ስለሚያውቋቸው በጦሩም ተወዳጅና የተከበሩ ስለነበሩ እሳቸውም ለደርግ አመራር እንዲመጡ ሁላችንም ድጋፍ ሰጠናል። ማ ይህንን በጻፉ ላይ ታትገልጿል። ከመጣናቸው በኋላ የእሳቸው ፍላጎት እየጨመረ እየጨመረ እየጨመረ ነው የመጣው፣ ማለት የስልጣን ፍላጎት ም ደርግን ጠቅላላ ለማፈስ እና አንድ ወታደራዊ ጁንታ ለማቋቋም ፍላጎት ነበራቸው። ይሄ ሁሉ ጥረታቸው በጣም አስቸጋሪ ፍራቴ ላይ ካላቸው ከፍተኛ ግብ ፈጠረባቸው። እሳቸው በወሰዱት አቋም ምክንያት ለስልሳዎቹ ሞት ምክንያት ሆነዋል። ይሄ እንዝል ዛ ላይ ያስቀምጨሉ ኤርትራን በሚመለከት እሳቸው ኤርትራ ውስጥ እነዚህ አይነት ግልጽ የሆነ ኤርትራን ትገንጠል የሚለውን አቋም ብዙ ጊዜ አያንጸባርቁም ግን አንድ ይዞ አይነት ፌዴሬሽን እንደዚህ አይነት ነገር እንዲፈጠር ፍላጎት አላቸው። ዛሄዶ ተገንታዊ ቡድኖቹን ሻቢያንና ጀበሃን ለማስተሳበር፣ ለማገናኘት፣ ለማስታረቅ ብዙ ጥረት አድርገዋል። ብዙ ጥረት አድርገዋል። ብዙ ሙከራ አድርገዋል። ብዙ ሰዎችን አነጋግረዋል ግን ይህንን ጉዳይ በዚህ በኩል ስንመለከተው በፍጹም የሆነ ነገር ሆኖ አልተገኘም። በዚህ የተነሳ አኩርፈው ያው ከደርጋ ባለሚቹ ከስብሰባውን ካርተው ወጥተው ነበር። በመጨረሻ ላይ ችግር ውስጥ ራሳቸውን ገቡ፣ እኛንም ችግር ውስጥ ከተቱ። ውጤቱን በጣም ጥሩ ያልሆነ ውጤት መጨረሻ ላይ ሆነ። የእሳቸው እንቅስቃሴ፣ የእሳቸው የስልጣን ፍላጎት፣ የእሳቸው ስሜትና እናጎት በጣም በጣም ነው ያው ማለቅ። ሌላው በመጽሐፉ ላይ የንጉሱን ቀዳማዊ ኃይለ ሥላሴን አሟሟት አልገለጡም ወይም አለን፣ እሱን ያ የሆነው ለምንድን ነው? የሚታወቁት ምክንያቱም በመጠኑ የማውቀው ነገር አለ። ንጉሱ ሞቱ በተባለበት ጊዜ እኔ አልነበርኩም፣ ሞስኮ ፖለቲካ ትምህርት ላይ ነበርኩ፣ ትምህርት ቤት ነበርኩ። በቢቢሲ ነው የሰማሁት፣ ሬዲዮ ሰማነ። እዛ ሞስኮ ትምህርታችንን ጨርሰን ከተመለስን በኋላ ከግንቤት እንደሆነ በመጠኑ ለመረዳት ሞክሬያለሁ እኔ በቀጥታ ይህንን ነገር በተሳተፍኩበት ቢሆን ኖሮ እና በነበርኩበት ጊዜ ቢሆን ኖሮ ባስቀምጠው ይሻል ነበር። አሁን ግን እኔ ባልነበርኩበት ጊዜ የሆነ ነገር ለማስቀምጥ የሆነ ጊዜ የነበሩ ሌሎች የኛ ጓዶች ስላሉ እና ወደፊትም ስለሚጽፉ እነሱ በዝርዝር እያስቀመጡታል ብዬ ስላሰብኩም ይቱን ትቸዋለሁ። በአብዮቱ ሂደት ውስጥ ጉልህና አነስተኛ የሆኑ እንቅስቃሴዎች የነበሯቸው የፖለቲካ ድርጅቶች ነበሩ። መኢሶን፣ ኢህአፓ፣ የወዝሊግ፣ ማሌሪድ፣ ኢጭአትና ሰደድን የመሳሰሉቱ በተቃዋሚነት ወይም በሂሳዊ ድጋፍ ሰጭነት ከቆሙት ዋነኛ ድርጅቶች ውስጥ የመኢሶንና የኢህአፓ ጉልህ አወንታዊና አሉታዊ ሚናዎች ምን ይመስሉ ነበር? በቅድሚያ ለምን የመላው ኢትዮጵያ ሶሻሊስት ንቅናቄ መኢሶንን አወንታዊና አሉታዊ ሚና አይነግሩንም? ሜሶን በጣም በጣም ወጣን ተግባር ያለው ድርጅት ነው። እኔ በበኩሌ በጣም አደንቃቸዋለሁ። እነሱም የነሱ ተሳትፎ ባይኖር ኖሮ የኢትዮጵያ ሕዝብ ብዙ ችግር ሲገባ ነበር። በሜሶን ሬት አለማዊ ፖለቲካዊ ተሳትፎ ከፍተኛ ነበር፣ በጣም ከፍተኛ ነበረ። ሜሶን አባላት በብዙ ቦታ ብዙ ኃላፊነት ይዘው ሰርተዋል፣ ብዙ አመራር ሰጥተዋል። በጣም ጠቃሚ አስተዋጽኦ አድርገዋል። እነሱ አብዮቱ መገደል ወይም መውጣት ወይ በመውጣት መወሰን አብዮቱን በጣም ነው ይቆጫ መርበር የነበረን ሀሳብ ጠቅላላ የኢትዮጵያ ያሉት ተራማጆች አብዮተኞች አንድ ላይ ተባብረው እና ግንባር ፈጥረው አንድ ደረጃ ላይ ሲደርሱ ፓርቲ መስርተው ስልጣን ይረከባሉ የሚል ፕሮግራም ነበረ። እነሱ ግን በመጨረሻ ይህንን ነገር የወደዱት አልመሰለኝም። አልደገፉትም። የስልጣን ጥያቄ ነው እንግዲህ በኋላ በመጨረሻ ላይ የመጣው ሳሌ ላይ ደረሱ። ያው ካቢኔቱ ወጡ። በዚያ የተነሳ በነሱ ላይ ብዙ ችግር ተበጠረ፣ ብዙም ችግር ተጋለጡ። እንዳልሆነ ሆኖ ነገሩ እነሱ ጉዳይ ያከተሉ ኳን እንደሚመለከት ያቶ ከመጀመሪያው ጀምሮ የማፍረስ የመቃወም እንቅስቃሴ ብቻ ላይ እያተኮረ ድርጅት ስለነበረ ይህን ያህል እሱ አሉታዊ ተግባሩ ካልሆነ በስተቀር አዎንታዊ ተግባሩ ብዙ የሚታይ ነገር አይደለም። ኢህአፓ ምን እንዳደረገ ምን ጉዳት እንዳደረሰ በሀገሪቱ ላይ ሁሉም ሀገሪቱን ለወደቀችበት ትልቁ እንደ ምክንያት ተደርጎ ሊወሰድ የሚችል የኢህአፓ ድርጅት ስለሆነ እሱም ዘርዘር አድርጌ ለማስቀመጥ ሞከር ያለውን መጽሐፍ ላይ ተቀምጧል። የኢህአፓን የሚል ሰውንም የሌሎችም የፖለቲካ ድርጅቶች በአጠቃላይ አጀማመራቸው አመራቸው አነሳሳቸው ብሎ የመጨረሻ አወዳደቃቸው ምን እንደሚመስል ቅልል አድርጌ ለማስቀመጥ ሞከር ያለውን ይዘው መጽሐፍ ላይ አሉታዊ ሲሉ በዋነኛነት የሚያነሳቸው ይኖራል፣ ከመይሶንም ከኢሃፓም የአባ ምንም ሁሉ የሚያውቀው አመስ ነው። በቃ አመስ ነው። ተቃውሞ ነው። ማፍረፍ ነው። ምንም ነገር ሁሉም ነገር መቃወም ነው። ምንም ነገር ጥሩ ነገርም ቢሆን መቃወም ነው። መቃወ ደርግ ፋሽስት መንግስት ነው የጥቂት መኮንኖች ጥርቅም ነው በሚል በቃ እሱም ማስወገድ አለብን ብቻ ነው፣ አስወግደን ስልጣን እንይዛለን ነው። በዚህ የተነሳ ብዙ ብዙ ብዙ ብዙ ያልተጠበቁ እርምጃዎች ይወሰዱ እና ያ ለነሱ አልጠቀመም፣ ለሀገሪቱም አልጠቀመም። እኔ በያባ በኩል ይህን ያህል አዎንታዊ የምለው ብዙ ነገር አይታየኝም። ለየሰን በኩል ግን በጣም በካታው አዎንታዊ ስራዎች ተሰርተዋል። ያ ሁሉ አዋጅ በምናወጣበት ጊዜ ከማዘጋጀት እስከ ማስፈጸም ድረስ የነሱ ተሳትፎ የነሱ ስራ በጣም ከፍተኛ ነው። የኢትዮጵያን ህብ በፖለቲካ ያበቁ ያስተማሩ እና በዚህ ደረጃ እያበቁ ሜሶኖች ናቸው ያደራጁ፣ ሜሶኖች ናቸው። እና በጣም በርካታ የሆኑ ስራዎችን አስተዋጽኦ አድርገዋል። እና የእነሱ ድርጊት በጣም በጣም በጣም በታሪክ ከፍተኛ ስፍራ ኖረው የሚገባ ይመስለኛል። የእነሱ አሉታዊ የምለው እናል ብዙ ነገር የለኝም። እነሱ አንዳንድ ነገሮችን ይቃወማሉ፣ አንዳንድ ነገሮችን ያለመፈጸም ይሞክራሉ። ግን ይህ በጣም በመጨረሻ ግን ለምን እንደዛ ወስነው እንደወጡ ለምን ለመሸሽ እንደሞከሩ እስከ አሁንም እ ግልጽ አልሆነልኝም። ቶ አጠቃላይ አካሄዳቸው ጉዟቸው፣ እና የነሱን አባሎች እንዴት አጋልጠው እንደሄዱ በሚመለከት በመጽሐፉ ላይ ዘርዘር አድርጌ ለማሳየት ሞክሬያለሁ። ነው፣ ይኸው ነው። ይበሱ ከምስራቁ ጦርነት በኋላ የምስራቁን ድል በሰሜንም እንደግማለን በሚል መሪ ቃል ኤርትራን ከእናት ሀገሯ ኢትዮጵያ አትለይም በሚል የአገር ፍቅር ስሜት የመረረ ረጅም ጦርነት በእርሶ መንግስት መሪነት ቢካሄድም በአፍሪካ ግዙፍ የሆነው የኢትዮጵያ ሰራዊት በአማጺያኑ ኃይል ድል ተነስቶ ኤርትራ ሉዓላዊ ሀገር ለመሆን በቅታለች። ይህ እስካሁንም ድረስ ለብዙዎች እንቆቅልሽ ሆኖ አለ። የኢትዮጵያ ሰራዊት ድል ሊነሳ የቻለው እንደምን ነው? የሚል አታያይት አሉት መሰናገድ ያለበት ጉዳይ ይመስል ትንሽ ግንዛቤ እጥረት አለ እና ሰፋ አድርጎ ነገሮችን መመልከት የሚያስፈልግ ይመስለኛል የኢትዮጵያ ሰራዊት የተሸነፈው በወያኔ ሰራዊት እንዳልሆነ መታወቅ ያለበት ይመስለኛል የአስራ ሰባት አመት እንቅስቃሴ ውጤት ነው የሆነው ጦርነቱ በአጭር ጊዜ ተጀምሮ በአጭር ጊዜ ያደረጋ ነገር አለ አስራ ሰባት አመት ሙሉ ጦርነት አለ እና የተዋጋ ነው ከጣም ከበርካታ ሀይሎች ጋር ነው አንደኛ በውስጥ ተቃዋሚ ኃይሎች ያሉ በጠቅላላ የሚቃወሙ በየቦታው ጦርነት አለ። ያ የኛ የኢትዮጵያ ጦር እዚህ ሁሉ ቦታ ላይ መገኘት አለበት የሚዋጋው። በኦጋዴን ውጊያ አለ፣ እዛ እንዋጋለን። በትግራይ ውጊያ አለ፣ በጎንደር ውጊያ አለ፣ በኤርትራ ያው የሚታወቀው ትልቅ ውጊያ አለ እና ጦራችን በሁሉ ቦታ ተበትኖ ያለ ነገር ነው። በዚህ ላይ እንግዲህ ከዚህ ውጭ ከሀገር ውጪ። የኢትዮጵያን መንግስት የሚቃወሙ መንግስታት በርካቶች ናቸው። ለእነዚህ ተቃዋሚዎች የእርዳታ የሚያደርጉ በጣም ብዙ ናቸው። አሜሪካ በዋናኛነት እርዳታ የሚሰጥ የሚያስተባብር የሚረዳ፣ እንግሊዝ፣ ፈረንሳይ እንኳን ሳይቀር ይረዳሉ። ፊድን ይረዳል። እነዚህ ሁሉ የሚያደርጉት እንቅስቃሴ የኢትዮጵያን መንግስት ለመጣል ነው። እነሱ በሬወታ ምክንያት ነው እዚህ ሶሻሊስት መንግስት አለ በአፍሪካ ውስጥ የተደራጀ ሶሻሊስት መንግስት ከመጣ በአፍሪካ ውስጥ ለሚኖረን እንቅስቃሴ ለወደፊቱ እንቅፋት ሊኖርብን ይችላል። ስለዚህ ይህንን መንግስት ገና ከእንጭጩ ማስወገድ አለብን ተብሎ ፕሮግራም አውጥቶ ነው የተዋጉት። መጠቅላላ ከሁሉም አቅታቸው የመታወሰ የተነሳ ጦርነት ነው። በዚህ ላይ ደግሞ አረቦች አሉ፣ ግብጾች አሉ፣ በአባይ ምክንያት ሱዳን አለ እና ዙሪያ የተከበበ ሀገር ነው ኢትዮጵያ አሁንም ወደፊትም። እነዚህ ፍላጎታቸው እስካልተሟላላቸው ድረስ የኢትዮጵያን መንግስት መቃወማቸው አይቀርም። ወይንም ለእነሱ ክፍት ማድረግ አለብን፣ አገሪቱ የእነሱን ፍላጎት ማሟላት አለብን። እኛ ደግሞ ነፃነት የጠበቅን ለኢትዮጵያ ክብሯን የምናስጠብቅ ሰዎች ነን ብለን ስለምናምን ይህንን ጉዳይ ልንናሟላላቸው አልቻለን። እናም ሊያጠፉም ተነስተዋል እና በያቅታቸው ተነስተው አስራ ሶስት በአማርኛ የሚተላለፉ ሬዲዮ ጣቢያዎች ተከፍተዋል በእኛ ላይ እነዚህ ሬዲዮ ጣቢያዎች የአሜሪካንና የጀርመንን ይጨምራል እነዚህ ሬዲዮ ጣቢያዎች ትልቁ ታርጌታቸው ወይም ሌላማቸው ጦሩ ነው ጦሩ እንዳይዋጋ ነው ከፍተኛ ቅስቀሳ የሚያደርጉ ጦሩ እንዲሸሽ እንዲያፈገፍግ ተስፋ እንዲቆርጥ የሚያደርጉት እነሱ ናቸው በእነዚህ ሬዲዮ ጣቢያዎች አማካኝነት የኢትዮጵያን መንግስት፣ ከርተው የሸሹ የወጡ የተለያዩ ሰዎች የተለያዩ ባለስልጣኖች ሬዲዮ ጣቢያ ላይ የወጡ ጦሩ እንዳይዋጋ ጥረት ሲያደርጉ የነበሩ ሰዎች በርካቶች ናቸው እና በውስጥ ደግሞ በመንግስት መዋቅራችን ውስጥ የብዙ ተቃዋሚ ሀይሎች ደጋፊዎች እና አባሎች በልዩ ልዩ ኃላፊነት ውስጥ አሉ፣ በልዩ ልዩ ቦታ ውስጥ አሉ። እነዚህን ሁሉ መቋቋም በጣም አስቸጋሪ ነው። ብዙ አሻጠር ይሰራል። ብዙ ነገሮች ይፈጠረ ሁሉ በዚህ የተነሳ በየዕለቱ በየዕለቱ እየተዳከመ እየተዳከመ እየተዳከመ መጥቶ በመጨረሻ ያ ግዙፍ እየተባለ የሚነገርለት ጦር ውስጡ ተቦርቡሮ ያለቀ ጦር ነው። ራሱ የጦር አዛዦች አንዳንዶቹ በተቃዋሚ ሰዎች ጋር ግንኙነት ያላቸው ነበሩ እና በዚህ የተነሳ እየተቦረቦረ እየተቦረቦረ እየተቦረቦረ በአስራ ሰባት አመት የረጅም ጊዜ ትግል በኋላ እኔ እንዲያውም መሸነፋችን ሳይሆን የሚገርመኝ ይህን ያህል አመት መቆየታችን ራሱ ይገርመኛል። በጣም ብዙ ጊዜ የሳስበው በጣም ይገርመኛል። ከነበረብን ጠላት አንጻር፣ ከነበረብን ችግር አንጻር ስናየው በጣም በጣም አስቸጋሪ ነው። ስለዚህ አንድ ሀይል ወያኔ የሚባል ሀይል ተነስቶ ልክ የደርግን ሰራዊት ደምስሶ እንደመጣ ተደርጎ ነው ሰው ለማውራት መሞክሩ፣ አይደለም። በጣም ሰፊ ነው፣ በጣም ሰፊ ሀይል ነው የተሰለፈብን። ይህን ሰፋ አድርጎ መመልከት ያስፈልግ ይመስለኛል። በዚያ አይነት ማየት ያስፈልጋል ነገሩ። ሌላው ኤርትራ አሁን ከኢትዮጵያ መነጠሏ ብቻ ሳይሆን ወደ ባልባ ሆናለች። ይህ እውን በመሆኑ ምን አይነት ስሜት ውስጡ አድሯል? ይህንን ማንም ኢትዮጵያዊ በጣም እንደሚያናድደው እንደሚቆጨው፣ በጣም ይቆጨኛል በጣም ያናድደኛል። ኢትዮጵያ ወደ ባልባ መሆኗ በጣም በጣም በጣም የሚያሳዝን ነገር ነው። አንድ ሀገር ወደ ባልባ የሆነ ሀገር ነፃ አገር አይደለም። በእውነት አሁን ኢትዮጵያ ነፃ አይደለችም፣ ነፃ አገር አይደለችም። እዚህ ግዛት ማስከበር የጅቡቲ ጋታ የምትሻ ጅቡቲን የምትለማመጥ ከጅቡቲ የምትፈልግ እና ጅቡቲ እንደፈለገች መታረጋት አደረግናት። እኔ ወደ ቤን ከለክላለሁ አቆማለሁ ብትል ኢትዮጵያ ተቅላላት ትቆማለች። እና አንድ ወደብ የሌለው ሀገር እንደ ሀገር እንደመጣ ሀገር ራሱን እንደቻለ ሀገር አይቆጠርም። እኔ እዚህ ደረጃ ላይ ኢትዮጵያ መድረሷ በጣም ሁልጊዜ እያናደደኛል ቆጨኛል እና ወደፊትም ስለዚህ ጉዳይ የሚቀጥሉት መንግስታት የሚያስቡበት ጉዳይ ይመስለኛል። የእርሶ መንግስት ጠንካራና ደካማ ጎኖች ምን ነበሩ ሌጋሲ ወይም የውርስ አሻራውስ ምንድን ነው ይላሉ ብዙ ነገሮች አሉ ራሱ ኢትዮጵያን ከረጅም ጊዜ ሱዳን አገዛዝ ማውጣቱ ራሱ አንድ ትልቅ ሌጋሲ ነው የኢትዮጵያን ገበሬ የመሬት ባለቤት ማድረጉ በጣም በጣም ትልቅ ሌጋሲ ወይም ትልቅ ስራ ተብሎ የሚጠቀስ ነው። እንዲህ በቀላሉ የተገኘ ነገር አይደለም። አሁን ቀላሉ ይመስላል በአሁኑ ጊዜ ግን፣ በፊት በነበረው ስርዓት ጊዜ እንኳን እንደዚህ አይነት መሬትን አስመልክቶ እርምጃ መውሰድ ቀርቶ ትንሽም ማሻሻል አይቻልም ነበር፣ አስቸጋሪ ነበር። መሬትን አስመልክቶ መጽሐፉ ላይ በደንብ አብራርቼ ጽፌያለሁ። በዚህ ላይ እንግዲህ በኢትዮጵያ ሕዝቡን በማደራጀት በማንቃት ፖለቲካ ንቃቱን ከፍ በማድረግ ረገድ ብዙ አስተዋጽኦ ተደርጓል። ብዙ ጥረት ተደርጓል። በኢትዮጵያ ለመብት እንዲረዳ እንዲያውቅ፣ ስለ ነፃነት የበለጠ እንዲያውቅ እና እንዲረዳ ብዙ ጥረት ተደርጓል። ለአገር ፍቅር ብዙ ተነግሯል። ብዙ አስተምረናል። ብዙ ተነግሯል። ወጣቱን በተቻለ መተጋገር ፍቅር እንዲኖረው ጥረት አድርገናል። በማደራጀት ረገድ የገበሬውን ህብረተሰብ በስርዓት አደራጅተናል። የከተማ ነዋሪውን የከተማ ማህበራት አደራጅተን ተጠቅመናል እና ለዚህ ለዚህ ሁሉ ብዙ ስራ ተሰርቷል እና በርካታ ናቸው። የደርግ መንግስት ሊወሳበት ሊነገርለት የሚችል እና ከተሰራው ስራዎች ውስጥ ትንሽ በጭልፍታ ብዬ በመጨረሻው ላይ ያስቀመጥኳቸው ነገሮች አሉ፣ እና እነሱ ከሞላ ጎደል የሚገልጹ ይመስለኛል። እሱ አንባቢ ውስጥ ያውት ሊረዱ ይችላሉ ብዬ ገምታለሁ። የሆነ ሆኖ በዛን ጊዜ የነበሩ ሰዎች ምንም ለሱ ጉዳይ ለመናገር ባይፈልጉም እውነቱን ስለሚያውቁት ሕሊናቸው እራሱ ይፈርደዋል እና መልስ ራሳቸው ሊሰጡ ይችላሉ እና ብዙ ሰው እያቀባለ ይሄ ጉዳይ፣ ደካማ ጎኖቻችን እኒህ ነበሩ፣ ይሄን ብናደርግ ኖሮ ይህ ባልደረሰ ነበር ብለው የሚያስቡት ነገር ይኖራል። ዛሬ ላይ ቆመ እንግዲህ አንድ ነገር ካለፈ በኋላ ዝም ብለ ስታየው እና በዛን ጊዜ ከነበረው በሁናተ ላይ ስታየው አብሮ አይ፣ አሁን እዚህ ቁጭ ብዬ በነፃ ምንም ኃላፊነት ሳይሰማኝ እንደዚሁ ቁጭ ብዬ ሳስበው በጣም ቀላል ነው። በቃ ምንድን ነው ዝም ብሎ አንድ የተወሰነ የምርጫ ስርዓት ተፈጥሮ ዝም ብሎ አስረክበ መውጣት ይቻል ነበር ብዬ አስባለሁ። ይህን ያህል እኛ ምን አታገለን? ይላል ህዝቡ። የራሱን የራሱ ይወጣ ብሎ ትቶ መሄድ ይቻል ነበር። ግን አሁን ሳስበው ይህን ምንድናደርግስ ምንድን ነው ያ ምን አስቸነቀን እኛ ለጥቅም ጥቅም አልቆምም፣ ራሳችንን ለማበልጸግ አልሰራንም። እኛ ድሃ ሆነን እንደገባን ድሃ ሆነን የወጣ ነው። ይህን ማንም የሚያቀልን ይመስለኛል። በእኛ ሀገር ብቻ ሳይሆን በሌሎችም፣ በአውሮፓም፣ በአሜሪካንም፣ በአፍሪካ በተለይ ሰዎች ለስልጣን የሚታገሉት ለጥቅም ነው፣ ሀብታም ለመሆን ለመዝረፍ ነው የሚታገሉት እንጂ ለህዝብ አገልግሎት ለመስጠት አለን። እኛ ደግሞ ህዝብን እንጠቅማለን ለህዝብ መስራት አለብን ብለን ያሁሉም ችግር ውስጥ የገባ ነው። ያሁሉ ጦርነት ውስጥ የገባ ነው። ለህዝብ ብለን ነው። እኛ ምን አደከመን? ለምን አንተ ብኛ? ለምን የመሬት ሰዋጅ ምን አስወጣል? ለምን አንዳንድ እርምጃዎች ውስጥ ለምን ወሰን ብለን አሁን ልንጠይቅ እንችላለን፣ ግን በዛን ጊዜ የነበረው ስሜታችን በፍጹም ይሄ ጉዳይ የኢትዮጵያ ህዝብ መብቱን ማግኘት አለበት የተነጠቀውን ሀብቱን ማግኘት መመለስ አለበት እና በምንም ምክንያት ጭሰኛ ሆኖ ዘላለም መኖር የለበትም። ስለዚህ መሬት ላራሹ መደረግ አለበት ብለን የመጨረሻ ውሳኔ የሰጠ ነው እና በመጨረሻ የአሁኑም የመሬት ከበርቴ ጦርነት የከፈተብን እንዲህ በማድረጋችን ነው። እና በቀላሉ እኮ አንተም እንደፈለግ እያደረግህ ትንሽ ትንሽም ለውጥ እያደረግ ለመከተል ትችል ነበረ። ግን የእኛ በጣም በጣም የአካሄዳችን የህዝቡን ጥቅም አስቀድመን እዚህ ህዝብ መጠቀም አለበት ብለን ነበር የታገልነው። እና አሁን ሳስበው አንዳንዱን ነገር ለምን እንደዚህ ብናደርግ አንችልም ነበር ወይ የሚሉ ጥያቄዎች ላነሳ ይችላሉ። አሁን ግን ይሄ ትክክል አይመስለኝም፣ ትክክል አይመስለኝም። በወቅቱ የነበረው ሁናቴ ነው መመራት ያለብን እንጂ ከነገሮች ካለፉ በኋላ የሚነሳ ነገር እና የሚጠየቅ ጥያቄ እና ይህንን ብናደርግ ኖሮ የሚለው ነገር አይሰራም። በአሁኑ ጊዜ ወቅቱ ወቅቱ የጠየቀውን ነው እያደረግነው። እኛ ብሌዳ፣ በዚህ አጋጣሚ ለኢትዮጵያ ህዝብ መግለጥ የሚሹት የምስጋና ሆነ የይቅርታ መልዕክት አሉት? እኔ የኢትዮጵያን ህዝብ ማመስገን ነው የፈልገው በእኛ ጊዜ ለነበረው ያደረግናቸው እንቅስቃሴዎች ብዙሃ ነው ብዙሃ ነው የኢትዮጵያ ህዝብ ድጋፍ ሰጥቶናል። የኢትዮጵያ ህዝብ ሆ ብሎ ድጋፍ ሰጥቶናል። እና የኢትዮጵያ ህዝብ ፍላጎት እየተከተል እና ይሰራ ነው። እንግዲህ የኢትዮጵያ ህዝብ ስል እንግዲህ አብዛኛው ማለት ነው፣ የሚቃወሙት ሰዎች እንዳሉ ሆነው እና ለሱ እኔ ከፍ ያለ ተክብሮትና መስጋና አለኝ። አሁንም አሁንም የኢትዮጵያን ህዝብ ለማሳሰብ መፈልገው ኢትዮጵያ በኢትዮጵያዊነት ለመቆየት የምትችለው እና ሁላችንም ኢትዮጵያዊ ነን ብለን በኩራት ልንኖር የምንችለው ልጆቻችንም የልጅ ልጆቻችንም ኢትዮጵያዊ ነን ብለን የምንኖረው የምንችለው አንድነታችን ሲጠበቅ ብቻ ነው። አንድነታችን ሲጠበቅ ብቻ ነው። ይሄ መከፋፈል፣ ይሄ በዘር በጎሳ በጎጥ እየተከፋፈል የምናደርገው እንቅስቃሴ ውሎ አድሮ ሁላችንን ነው ይጎዳል። አንድም ሰው ተጠቃሚ የሚኖር አይመስለኝም። ወደፊት በጣም ከፍተኛ ችግር ውስጥ ይገባል የኢትዮጵያ ህዝብ ወደፊት በዚህ አካሄድ በዚህ አካሄድ በጎሳ የሚኬድ ከሆነ ከፍተኛ ችግር ውስጥ ይገባል እና በኋላበት ጊዜ ይመጣል። ይህንን የጎሳ አመለካከታችንን፣ የመለየት አመለካከታችንን ወደ ጎን እየተውን እና አስታራቂ የሆነ እንደ ድሮ ህብረታችን በጋራ የመኖር ኢትዮጵያዊነት የሚለውን ነገር አስቀድመን መኖር ጥረት ካላደረግን በስተቀር የሚከተለው በጣም ከባድ ነገር ነው የሚሆነ ምናልባትም ኢትዮጵያ አሁን እንኳን የሰረፈችው ኢትዮጵያን እንዳለች ላናገኛት እንችላለን፣ በዚህ አይነት ከሄድን። ስለዚህ ሁሉም ሰው ጥረት ማድረግ ያለበት ለአንድነት መታገል ነው፣ ለአንድነት መስራት ነው መሆን ያለበት። ከዚህ ውጭ ለሁላችንም አደገኛ ነገር ነው እና እኛ አደጋውት እንድንገባ እንድንበታተን እርስ በርሳችን እንድንዋጋ የሚጨነስሱልኝ ብዙ ኃይሎች አሉ። ብዙ ጠላቶች አሉ። ኢትዮጵያ ብዙ ጠላት ያላት ሀገር ነው እና ይህን ከግንዛቤ ወስደን እያንዳንዳችን ህብረታችንን የምንጠብቅበት ዘዴ መፈለግ ያለብን ይመስለኛል እና ይሄ ነው እንግዲህ የኢትዮጵያ ማጠለፈው የእኛና አብዮቱ መጽሐፍ ደራሲ የቀድሞው የኢትሪ ጠቅላይ ሚኒስትር ፍቅረ ስላሴ ወግደረስ